የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ወደ ሞስኮ አቅንተዋል። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዚዳንት ባሽር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያዎቻቸው ሰርጌ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል ተብሏል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካዊ ጦር መሳሪያ ጥቃት ማድረሷን ተከትሎም ዩናይትድ ስቴትስ የመለሰችው ወይም የሰጠችው ወታደራዊ ምላሽ በፕሬዚዳንት ትራምፕ አስተዳደር የሩሲያና የዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስብ እንደሚችል እየተነገረ ነው። በውጭ ጉዳይ መሥሪያ ቤት የአሜሪካ ድምፅ ዘጋቢ ሲድኒ ሴይን ሪፖርት ልካልናለች። ሰለሞን ክፍሌ ይዞ ቀርበዋል። ሬክስ ቲለርሰን በኢጣሊያው የሰባቱ ሀያላን መንግስታት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ሲናገሩ ሩሲያ ለሶሪያው ፕሬዚደንት ባሻር አልአሳድ ለዓመታት እርዳታ ስትሰጥ ከቆየች በኋላ አሁን በድጋፍ ለመቀጠልና ላለመቀጠል ውሳኔዋ አማራጮች አሏት ብለዋል። እንደ እውነቱ ሩሲያ በአሁኑ ወቅት ራሷን ያሰለፈችው ከአሳድ መንግሥት ከኢራናውያንና ከሂዝቦላ ጋር ነው። እናም ይሄ ሽርክና የሩሲያን የረዥም ጊዜ ፍላጎት ያስጠብቃል ወይስ ለሶርያው ቀውስ መፍትሄ እየፈለጉ ካሉ ከዩናይት ስቴትስና ከሌሎች ምዕራባውያንና የመካከለኛው ምስራቅ አገሮች ጋር ማድረጉን ትመርጣለች? ውጭ ጉዳይ ሚኒስትር ቲለርሰን አክለውም እርሳቸውና ሌሎች የዓለም መሪዎች የአሳድ ቤተሰብ አስተዳደር እያከተመ በመሆኑ ላይ ይስማማሉ ብለዋል። አሳድ የኬሚካል ጦር መሳሪያ ክምችታቸውን ሙሉ በሙሉ ማጥፋታቸውን ባለማረጋገጧ ደግሞ ሩሲያን በብርቱ ነቅፈዋል። ሩሲያ ያን ኃላፊነቷን በአግባቡ ስለመወጣቷ ግልጽ የሆነ ነገር የለም ወይም ደግሞ ሩሲያ ያን ኃላፊነት ለመውሰድ ብቃት አልነበራትም ማለት ነው። በዚህም ሆነ በዚያ ግን በመርዙ ሕይወታቸውን ላጡ ሰዎች ውጤቱ ምንም ፋይዳ አይኖረውም። ትላንት ከቀትር በኋላ ባሻር አል አሳድ ከስልጣን መወገድ አለባቸው ወይ የሚል ጥያቄ የቀረበላቸው የዋይት ሐውስ ቤተ መንግሥት ቃል አቀባይ ሻን ስፓይሰር ተከታዩ ምላሽ ሰጥተዋል። ምንም ጥያቄ የለውም። አሳድ ስልጣን ላይ የሚቆዩባት ሶሪያ ሰላማዊ ልትሆን አይችልም። ያ እንዴት እንደሚሠራ ፈጽሞ አይታየኝም። የሩሲያው ፕሬዝደንት ቭላዲሚር ፑቲን ግን ዩናይትድ ስቴትስ ታሪካዊ ስህተት እየፈጸሙ ነው ስላለቻቸው የአሳድን መንግሥት ማጠናከራቸውን ያቆማሉ ተብሎ አይታመንም፣ ይላሉ የፖለቲካ ተንታኙ ቶማስ ራይት ለቪኦኤ ሲናገሩ ሩሲያ ለአሳድ የምትሰጠውን ድጋፍ የምታቆም ከሆነ በለውጡ ተጨባጭ የሆነ የምትፈልገውን ነገር ማግኘት ትሻለች። እዚህ ላይ ችግር የሚሆነው ሩሲያ በለውጡ የምትፈልጋቸው ነገሮች ሁሉ ዩናይትድ ስቴትስ ለመስጠት የማትፈልጋቸው መሆናቸው ነው። የምስራቅ አውሮፓና የዩክራይን እንዲሁም የኔቶ መስፋፋትን የመሳሰሉ ነገሮች ይጠቀሳሉ። በዶናልድ ትራምፕ አስተዳደር ውስጥ አንድ ከፍተኛ ባለሥልጣን ሩሲያን ለመጀመሪያ ጊዜ በሚጎበኝበት ወቅት፣ ውጤቱ ምንም ይሁን ምን ግን በዓለም ዙሪያ ያሉ ብዙዎች በቅርበት ይከታተሉታል።